ኢትዮጵያ በመጪው ሰኞ የሚካሄደውን ስድስተኛ ብሔራዊ ምርጫ ለማከናወን በጣት የሚቆጠሩ ጥቂት ቀናት ብቻ ቀርተዋት ሽርጉዷን እያጠናቀቀች ነው። ለዚህም በተለያዩ አካባቢዎች የምረጡኝ ቅስቀሳ፣ የእጩዎችና የመራጮች ምዝገባን ጨምረው በርካታ ሁኔታዎች ስተናገዱ ቆይቷል። በሀገሪቱ ከዚህ በተቃራኒ ግን በታሪካቸው ምርጫን መርጠንም አስመርጠንም አናውቅም የሚሉ ማህበረሰብ ስለመኖራቸው ሰምተዋልን? በዚህ አካባቢ የእጩ ምዝገባ የምርጫ ቅስቀሳና የመራጮች መሰናዶ ብሎ ነገር የለም። ነገሩ ዘንድሮ ብቻ የተከሰተም አይደለም። ባለፉት አምስቱም ዙር ምርጫዎች ስለ ምርጫ ከመስማት ውጪ እነሱ መርጠው አያውቁም። ኑሯቸውን የባቱ ከተማን አለፍ ብሎ ከአዲስ አበባ ጀርባ 194 ኪሎ ሜትር ላይ በምትገኘው ቡልቡላ ከተማ 32 ኪሎ ሜትር ወደ ቀኝ ስታጠፉ በሚያገኙት የአላጌ ግብርና ቴክኒክ ሙያ ኮሌጅ ዙሪያ የመሰረቱት ማህበረሰብ። ስማቸው እንዳይገለጽ የጠየቁን የአካባቢው ማህበረሰብ አባል እንዳወጉን ይህ ስፍራ በ1973 ዓ.ም በኢትዮ ሶማሌ ጦርነት ወላጆቻቸውን ያጡ ህፃናት እንክብካቤ እንዲከናወንበት በማዕከላዊነት የተመሰረተ ነው። በኋላም በኢትዮ ኤርትራ ጦርነት ወቅት የቁስለኞች ማገገሚያ ማዕከል ሆኖ አገለገለ። ከዛም ማዕከሉ የአላጌ ግብርና ኮሌጅ በሚል ከሚያዋስኑት ኦሮሚያ አሊያም ደቡብ ክልል ስር ሳይጠቃለል በፌዴራል መንግስት ስር መተዳደር ያዘ ኦሮሚያና ደቡብ ያዋስኑታል መጀመሪያም ጽናት ማሳደጊያ ሰባ ሶስት ሲሆን ሰማኒያ ሶስት የክልል ስትራክቸር ከመጣ ጀምሮ ጽናት ማሳደጊያ ስንጠ ቁስለኛ ማገገሚያ የኢትዮ ኤርትራ ውጊያ ጊዜ ሶስት አመት አገልግሏል ኢትዮ ኤርትራ ውጊያ ስለተጀመረ የቁስለኛ ማገገሚያ ነው ያደረገው ስነስርዓት ቦታ ላይ ኦሮሚያና አላባዊ ደደቡ ማናወር ጥያቄ ነበራቸው። አስተያየት ሰጪው የቅሬታው መሰረት ወደ የትኛውን ክልል የመክለል ጥያቄ አለመሆኑን ያስረዳሉ። ነገር ግን የሀገሪቱ ህገ መንግስት በሚደነግገው ከአስራ ስምንት ዓመት በላይ እድሜ ያላቸው ዜጎች መምረጥ ይችላሉ የሚለው መብት ገቢራዊ እንዲሆንላቸው መጠየቃቸውን በማንሳት እዚህ ንገባ ወደዚህ እንግባ የሚል የለም ግን ምንድን ነው ምርጫና ከናውን አሁን የስድስተኛ ምርጫ ነው ትምህርት ተቋም ነው ግን ሀገር አላቸው እነሱ ጎንደር፣ ጎጃም፣ ድሬዳዋ፣ ሀረር እንደዚህ ባ አሪፍ እያልክ ሀገር አላቸው ተማሪዎች ይመርታሉ። ይገርማል። ሪፕሬዘንታሽ ይመጣል። የፓርቲ አርማ ይመጣና ተማሪዎች ኮሚቴ ያላቸው ያሉ ይመርታሉ። ሰራተኛው ደግሞ ይህን ጥያቄ ያነ ይታያል። ይታያል ነው የሚባል ሁልጊዜ በኦሮሚያና በደቡብ ክልሎች መካከል የሚገኘው አርባ አራት ስኩዌር ኪሎ ሜትር የሚገመተው ስፍራው የሁለቱም ክልሎች የይገባኛል ጥያቄ ማስነሳቱ በየትኛውም ክልል ሳይጠቃለል እንዳቆየውም ይነገራል። ይህ ደግሞ የተለያዩ ማህበራዊ አገልግሎቶች በማ ማግኘት ሂደት ላይ ፈተና እንዳይሆነባቸውም ነዋሪዎቹ ይገልጻሉ። ሌላው ስማቸውን እንዳይጠቀስ የጠየቁን አስተያየት ሰጪ ማህበረሰቡ ቅሬታውን አውጥቶ ለመግለጽ እንደሚሰጋም ይናገራሉ። ከክልል ውጭ የሆነው ረጅም ጊዜ ነው ምርጫ ሲካሄድ አልነበረ አንዳንድ ነገሮች ይዞ እንትን የሚባል ነገሮች ስላሉ ራቻም ስላለ ምንም ስላለ እዚያ ነገሮች ተስተናግደው አያውቁም። አካባቢ ላይ የሚኖሩ ወደ አስር ሺህ ምናምን የሚሆን ሰው ግን ይጠይቃል። ከዚህ ቀደም ከተለያዩ አካባቢዎች የሚመጡ የኮሌጁ ተማሪዎች ምርጫን ሲመርጡ፣ ሌላው አስር ሺህ የሚገመት የማህበረሰብ አባላት ምርጫ ላይ እንዲሳተፍ ተፈቅሎላቸው አይታወቅም ብለዋል። በዘንድሮ ምርጫ ደግሞ ከናካቴው ተማሪዎቹም ማህበረሰቡም አልተሳተፉም ተብሏልም። ምናም አሉ መምራን ሰራተኛው እንደዚሁ ጊዜ ቋሚ እያል ወደ ስድስት ሰባት ሺ መጣ። ብቻ ምክንያቱም ኮንትራት አለ ጊዜ አለ እርሻ አለው ሶስት ሺ አራት ሺ አካባቢ የአጎራባች ገበሬዎች ውስጥ ገብት ኮሌጁ ውስጥ ይተዳደራሉ። ዞሮ ዞሮ እስከ አስር ሺ አካባቢ በኮሌጁ ይተዳደራሉ። ስለ ጉዳዩ ለመጠየቅ የኮሌጁ ዲን የሆኑት ዶክተር ከበደ በየቻ ጋር በተደጋጋሚ ብደውልም ስልካቸው ባለመነሳቱ ምላሻቸውን ማካተት አልቻልኩም። ኮሌጁን ያስተዳድራል ወደ ተባለው ግብርና ሚኒስቴርም ደውያለሁ። የሚኒስቴሩ የህዝብ ግንኙነት ኃላፊ አቶ አበራ ለማ ሚኒስቴሩ ኮሌጁን እንጂ ህዝቡን የማስተዳደር ኃላፊነት የሌለው በመሆኑ ስለምርጫ ተሳትፏቸው ምላሽ መጠት እንደማይችሉ ነግረውኛል። በኢፌዴሪ ፌዴሬሽን ምክር ቤት የህገ መንግስት ትርጉም እና የማንነት ጉዳዮች ቋሚ ኮሚቴ ጸሐፊ የሆኑት አቶ ወርቆ አዳሙ እንደነገሩን ምክር ቤቱ ጥያቄውን አያውቀውም። አሁን እኔ ዝርዝር ነገሮች ለመስጠት ምንም አይነት በዚህ ጉዳይ ላይ መረጃ የለንም። አሁን እኔም ስለኛ ለፌዴሬሽን የቀረበ ነገር የለም። እዚያም እዚያም እኛ እንዲህ አይነት ነገር እስካሁን ኦፊሻል ለእኛ የደረሰ መረጃ የለም ነው ዶችቬሌ ስለ ማህበረሰቡ የምርጫ ተሳትፎ መነፈግ የጠየቃል ቸው የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ተወካይ ሶሊያና ሽመልስ መረጃው እንደሌላቸው ተናግረዋል። ለዶይቼ ቬለ የተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ።